እሺ በዛሬ ዕለት በጠቅላይ ሚኒስትር ጽሕፈት ቤት በኩል ውሳኔ ተላልፏል። ከዚህ ውሳኔዎቹ መካከልም የፖለቲካ እስረኞች እንደሚፈቱ፣ እንዲሁም ማዕከላዊ የሚባለው እስር ቤት እንደሚዘጋ ነው የተነገረው። ሕብረተሰቡ ጋር ይህ መረጃ ደርሷል። ምንድን ነው አስተያየት ውስጥ የታዘብከው ነገር ካለ ጌታቸው? እሺ ቅድም እንግዲህ እንደጠቃቀስከው በዛሬ ዕለት ጠቅላይ ሚኒስትር ኃይለማርያም፣ በጋዜጠኝነት ሙያ ኤክስክሉዚቭ የሚባለው ማለት ለተለየ የዜና ድርጅት ለተጋበዘው ብቻ የተወሰደውን አዲስ ውሳኔ ይፋ ማድረጋቸው እና ሌሎች የዜና ድርጅቶች እና አውታሮች በመቀባበል ዜናዋን በማሰራጨት ናቸው። አሁንም ቢሆን ዋናው ይዘት በአቃቤ ሕጉ ተይዞ የነበረው የፖለቲካ እስረኞች ጉዳይ እነማን እንደሆኑ በዝርዝር አልተገለጸም። ተያይዞም አራቱ የኢትዮጵያ ሕዝባዊ አብዮታዊ ዲሞክራሲያዊ ግንባር የኢህአዴግ አጋር ብሔራዊ ድርጅቶች ከዚህ ከተጠቀሰው ለጊዜው የተለየ ዝርዝር እንዳልሰጡ ተነግሯል። በህብረተሰቡ ዘንድ ግን በዚህ ጉዳይ ላይ አመለካከት ለመጠየቅ ሙከራ አድርጌ ዜናው የተሰራጨበት የምሳሳት በመሆኑና በርካቶቹም በስራ ላይ ይገኙ ስለነበር ገና ያልደረሳቸው ለመሆኑ፣ ማምሻውን ግን ህብረተሰቡ ዜናውን በመቀባበል ላይ እንደሚገኙ ነው። ጥሩ ጌታቸው፣ እኛ እዚህ መረጃውን ያገኘነው እንግዲህ ከመንግስት የማህበራዊ መገናኛ ዘርፎች ነው። በትዊተር እና በፌስቡክ በቀጥታ ሲያስተላልፉ ነበር። ኢትዮጵያ እንግዲህ የመስተጓጎል አለ የማህበራዊ መገናኛ ዘርፍ፣ እሱም አንድ ክን ነው። ግን በተለመደው በሬዲዮ በመሳሰለው አልተላለፈም መልእክቱ። በመንግስት አውታር በሬዲዮ ሬዲዮ ፋናን በመጥቀስ ነው የተላለፈው እና በጉዳዩ ላይ እንመለስበታለን የሚል ነው። ነገር ግን ዋናው ደግሞ ሌላው ቅድም ያልጠቀስኩት በህዝብ ጉዳይ ላይ የውጭ ጉዳይ ሚኒስቴር የመግለጫ የሚሰጥ መሆኑ ተነግሯል። እንዲሁም አስራ አንድ የፖለቲካ ተቋሚ ፓርቲዎች በበኩላቸው ጋዜጣዊ መግለጫቸውን ይሰጣሉ። ከሁለቱም ወገናት በነገ ውለት የሚጠበቅ ነው። ጥሩ ጌታቸው ተድላ ሀይለ ጎርጊስ፣ የዛሬውን ወቅታዊ ሁኔታ በተመለከተ ከአዲስ አበባ ያለውን ሁኔታን የገለጽክልን ከልብ አመሰግናለሁ። በዶችቬሌስም እግዜር ይስጥልኝ። እኔም አመሰግናለሁ። ደህናንሽ።